በመጀመሪያ ደረጃ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳይ ለጊዜያችሁና ለትብብራችሁ እናመሰግናለን። የራሳችሁን ብታስተዋውቁ ይሻላል። አቶ ሙላቱ ገመቹ፦ በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አንዱ መድረክ የሚባል ነው። በዛ ውስጥ ምክትል ሊቀመንበር እና የሕዝብ ግንኙነት ኃላፊ ነኝ። እንደዚሁም በኦሮሞ ፌዴራላዊ ኮንግሬስ ውስጥ ምክትል ሊቀመንበር ነኝ። አቶ ልደቱ አያሌው ልደቱ አያሌው እባላለሁ። የኢዴፓ ወይም የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ነኝ። ዶክተር መሀሪ ረዳይ መሀሪ ረዳይ እባላለሁ። በአዲስ አበባ ዩኒቨርሲቲ ሕግ ትምህርት ቤት መምህር ነኝ። ዜጋ ነኝ። እንግዲህ በአሁኑ ወቅት ኢትዮጵያ ውስጥ የሚስተዋለው ሁኔታ አሳሳቢ ደረጃ ላይ እየደረሰ ይመስላል። ቀደም ሲል በሶማሊያ እና በኦሮሚያ ክልሎች ድንበሮች አካባቢ በተፈጠረው ግጭት ምክንያት ከሁለቱም ወገኖች በርካታ ሰዎች ተገድለዋል፣ በብዙ ሺህ የሚቆጠሩ ደግሞ ከመኖሪያቸው ተፈናቅሏል ተብሎ እንደነበር የሚታወቅ ነው። እዛ ላይ ሳይቆም ደግሞ ከሌሎች ክልሎች ሄደው በኦሮሚያ የሚኖሩ ሰዎች ጥቃትና ማዋከብ አልፎም ግድያ እንደሚፈጸምባቸው ይነገራል። አንድ የዘ ጋርዲያን ጋዜጣ ዘጋቢ ባለፈው ማክሰኞ ከአምቦ ባስተላለፈው ዘገባ የክልሉ መንግስት ራሱ ከቅርብ ሳምንታት ወዲህ የአካባቢ ተወላጆች የኦሮሚያ ማለት ነው የአካባቢው ተወላጆች ያልሆኑትን ሰዎች በገፍ እያሰረ ነው ሲል ዘግቧል። ከዛ ጋር ተያይዞ እንግዲህ ኦሮሚያ ውስጥ ከሌላ የኢትዮጵያ ክልሎች በሚመጡት ላይ ከፍተኛ ጥርጣሬ እንዳለ ይገልጻል። ኦሮሚያ ውስጥ ያለውን እንቅስቃሴ የሚተነኩሱት ከሌላ አካባቢ የመጡት ናቸው እንጂ የዚህ አይደሉም የሚባል በሰፊ የሚታመንበት ነገር አለ ይላል ዘገባው። እንግዲህ እነዚህ ተገደሉ የሚባሉት እኛ በወሬ ደረጃ ነው እንጂ የምንሰማው፣ በተጨባጭ እስካሁን የሰማነው ነገር የለም። እኔ ራሴ ፌስቡክ ላይ ባየሁት መሰረት እንኳን ከውትድርና ስራ ጡረታ ገብተው ኦሮሚያ የሚኖሩ ሁለት የትግራይ ተወላጆች አንድ ሴት፣ አንድ ወንድ ተፈንክተው አይተናል፣ በድረገጾች ማለት ነው። ሁለት ሌሎች የትግራይ ተወላጆች ደግሞ ተገድለው መንገድ ላይ ተጥለው ታይተዋል። ብዙ የትግራይ ተወላጅ ተማሪዎች በደረሰባቸው ዛቻ ምክንያት ከመቱ ዩኒቨርሲቲ ሸሽተው ጋምቤላ እንደገቡ ተሰምቷል። እንግዲህ የትግራይ ተወላጆቹ ፌስቡክ ላይ ወይ ድረገጽ ላይ ስለወጣ እንጂ በሌሎችም በርካታ በደሎች ይፈጸማሉ ይባላል። ይሄ ጉዳይ እንግዲህ እንዴት እንደዚህ ሊሆን እንደቻለ የሚገልጹልን የአካባቢው አመራሮች ወይም የፌዴራል መንግስት አመራሮች ምላሽ እንዲሰጡ በተደጋጋሚ ስልክ ደውለን፣ ስልካቸው አይነሳም። ግን ይሄ ዝም ብሎ መታለፍ የሌለበት ነገር ይመስለኛል። ለመካሰስ ለመወነጃጀል ሳይሆን በወሬ ደረጃ የምንሰማው እውነት ከሆነ ለምን እንደዛ ሆነ፣ ካልሆነ ደግሞ ለምን ይሄ ተወራ፣ ምንጩ ምንድን ነው የሚለው ታይቶ ሰፊ ውይይት እንዲደረግበት ያስፈልጋል። አልበለዚያ በወሬ እንዲሁ ተደፋፍነው ከቀረ መፍትሄም አያገኝም እውነት ይሁን ውሸት ይሁንም አይታወቅም እና ይህን በሀሳባችን በመያዝ በዚህ ጉዳይ ላይ ሀሳባቸው እንድትሰጡና እንድትወያዩበት ነው። እንግዲህ በአቶ ሙላቱ ገመች ልጀምር። አመሰግናለሁ ለተሰጠኝ እድል። ይሄ ዋከባ እንደምታውቁት ወደ ኋላ መለስ ብለን ከሁለት ሺ ስምንት ጀምሮ በሁለት ሺ ዘጠኝም ጭምር በኦሮሚያ ውስጥ እንደዚሁም በአማራ ክልል በወልቃይ ተገዴ በተነሳ በትግራይ በአማራ እና በአፋር መካከል በኦሮሞና በኢትዮጵያ ሶማሌ መካከል በየቦታው በየክልሎቹ ትንኮሳዎች፣ ግጭቶች በየቦታው ይካሄዳሉ። የዚህ መነሻ ምንድን ነው ብለን ወደ ኋላ ተመልሰን ስናይ በመጀመሪያ ደረጃ በሁለት ሺህ ስምንት በኦሮሚያ ውስጥ የተነሳው የመብት ጥያቄ ብዙ ሰዎች ሕይወታቸውን ንብረትም እንዲጠፋ ተደርጓል። የህዝብ መብቶች በሚያደርጉት እንቅስቃሴ ታጣቂ ኃይሎች ገብቶ የህዝብን ጥያቄ ከመመለስ ይልቅ በሀይል እርምጃ ለመውሰድ ተደርጓል። ህዝብ የሚያቀርባቸው ጥያቄዎች የመብት ጥያቄዎች፣ የስርአት ለውጥ ጥያቄዎች ነበሩ። ለዚህ ለስርአት ጥያቄ መንግስት በመጀመሪያ ደረጃ ታድሽ ያለው የታድሶውን አካሄጄ ራሴን አስተካክዬ ከዚህ በኋላ ወደ ነበረው ትክክለኛውን ፌዴራሊዝም በትክክል ተግባራዊ ያደርጋለሁ የሚል ነበረ። ይህንን የስርዓት ጥያቄ ላለመመለስ ከአስር ወር በላይ በአገሪቷ ላይ የአስቸኳይ ጊዜ አዋጅ ታውጆ በጠመንጃ ኃይል ህዝባችን ሲገዛ ቆይቷል። አሁንም በመላ አገሪቷ ውስጥ በጠመንጃ ኃይል ነው፣ በጉልበት ነው፣ በኃይል ነው። ስለዚህ አንድ መንግስት ህዝብን ለማስተዳደር ኃይል ካነሰው ወይም ደግሞ የህዝብ ጥያቄን መመለስ አስቸጋሪ በሚሆንበት ጊዜ እንደ ስልት የሚጠቀመው ህዝብ መካከል ህዝብ ማጋጨት ነው። አሁን የሚደረጉት በኢትዮጵያ ሶማሌ እና በኦሮሞ መካከል የተደረገው ግጭት ከሁለት መቶ ሺህ በላይ ዜጎችን ከቀያቸው እንዲፈናቀሉ ብዙ ሰዎች ከመቶ በላይ እንዲሞቱም ተደርጓል። በኦሮሚያ ውስጥ የሚገኙ ሌሎች ክልሎች፣ ብሔሮች ግጭት እንዲፈጠር ምክንያት እንዲሆን ካድሬዎቹ የሚያካሂዱት ትንኮሳ በየቦታው ህዝብ የሚጠይቀውን ጥያቄ፣ መሰረታዊ ጥያቄዎች ላለመመለስ የሚደረጉ ታክቲኮች እና ስትራቴጂዎች ናቸው። ይሄንን መሰረት አድርጎ ህዝብ እንዳይጋጭ በተቻለ መጠን እኛም በመድረክ ደረጃም በኦፌኮ ደረጃም በተቻለ መጠን ህዝብ ግጭት ውስጥ እንዳይገባ እኛም ብዙውን ጊዜ መግለጫና አንዳንድ ሀሳቦችን ለህዝብ ስንገልጽ ቆይተናል። ህዝባችን አብሮ የቆየ አብሮ አብሮነትን ያዳበረ የተዋለደ በአንድነት ሲኖር በአንድ ኢኮኖሚ ማዕከል ሆኖ ሲኖር የነበረ ህዝብ ነው። ከኢትዮጵያ ሶማሌ የተባረሩት ኦሮሞዎች ታጣቂዎች ናቸው። ከዛ ያባረሯቸው አንድ ቦታ ከማይቶ ከዛ በኋላ በትራንስፖርት ጭኖ የላኳቸው ወደ ኦሮሚያ። ይህ ሁኔታ በዚህ ብቻ አላበቃም። ከደቡብ ጋር ግጭት አለ። ከደቡብ በሚገኘው ድንበር አካባቢ ሁለቱ ካድሬዎች ከዛም ከዚህም ግጭት እንዲፈጠር ሆን ተብሎ ድንበሩ እዚህ ነበረ እዚህ ነው በሚል ህዝብን ሲያጋጩ እና አሁንም ይሄ ጉዳይ በዛሬው ዕለትም ደም እየፈሰሰ ነው። ኦሮሚያ ውስጥ አሁን ለምሳሌ የሌሎች ብሔር ብሔረሰቦች ያሉበት ቦታ ሆን ተብሎ ግጭት እንዲፈጠር እና ደም እንዲፈስ ንብረት እንዲቃጠል እነዚህን ሁሉ የሚያካሂድ አይነት ነገር ነው አሁን ትንኮሳዎች ያሉት። እና ስለዚህ ለዚህ ሁሉ ችግር ባለቤት ማነው ቢባል አሁን ሀገሪቷን በማስተዳደር ላይ ያለው ፓርቲና መንግስት ብቻ ነው። አቶ ልደቱ አያሌው፣ አመሰግናለሁ እድሉ ስለተሰጠኝ። አሁን ወንድሜ ያቀረቡት ሀሳብ ላይ በተወሰነ ደረጃ የምጋራው ሀሳብ ይኖራል። በተወሰነ ደረጃ ደግሞ በተለየ ሁኔታ የማይበት መንገድ ይኖራል። ለእኔ የችግሩ መሰረታዊ ምንጭ አሁን በቅርብ የተጀመረ አይደለም። መጀመሪያ ኢህአዴግ ስልጣን ከያዘ ጀምሮ ከህገ መንግስት ማርቀቁ ጊዜ ጀምሮ ወይም ከሽግግር መንግስቱ ጀምሮ እየታዩ በሂደት መፍትሄ አጥተው እየተንከባለሉ የመጡ ችግሮች ናቸው፣ ዛሬ ተባብሰው ከቁጥጥር ውጭ ወደ መሆን የተቃረቡት እና አንዱ መሰረታዊ ችግርን የሚታየኝ ስርአቱ ወይም ኢህአዴግ ስልጣን ሲይዝ በህገ መንግስቱ አማካኝነት እና በፌደራል አደረጃጀቱ የራሱን እምነትና አስተሳሰብ በህዝብ ላይ ለመጫን ጥረት በማድረጉ፣ ለምሳሌ ህገ መንግስቱ ውስጥ የኢትዮጵያ አንድነት ዋስትና ማጣቱ፣ በህገ መንግስቱ ውስጥ በአብዛኛው ለመፍታት የተፈለገው ችግር ከብሔረሰቦች መብት ጋር የተያያዘው ችግር ብቻ መሆኑ እና በተለይ የህዝብ አንድነትን የአገር ትስስርን በሚመለከት ብዙ ትኩረት ያለማግኘቱ አንዱ የችግሩ ምንጭ ይመስለኛል። በዚያ ጊዜ ያኮረፈ የተቀየመ ከፍተኛ የህብረተሰብ ክፍል ተፈጥሯል። ያ ህብረተሰብ የስርዓቱ ተቃዋሚ ሆኖ ነው የቀጠለው። ሁለተኛ ህገ መንግስቱ ውስጥ የተቀመጡ መብቶች ይጠቅሙኛል፣ እፈልጋቸዋለሁ ብሎ ያመነ ህብረተሰብ ነበረ። በሂደት ግን እንደዛ መብቶች መሬት ላይ በተግባር መተርጎም ባለመቻላቸው በተለይም ደግሞ በፓርቲ መዋቅር ፌዴራሊዝሙ ችግር ውስጥ በመግባቱ በህገ መንግስቱ የተቀመጡ የግለሰብ ይሁን የብሄር ብሄረሰብ መብቶች በተግባር መተርጎም ባለመቻላቸው ስርአቱ ይሄን በተግባር መዋል ባለመቻሉ እየተከፋ የመጣ ህዝብ አለ። ስለዚህ በአንድ በኩል ህገ መንግስቱን የኔ ነው ብሎ መጀመሪያ ያልተቀበለ ህብረተሰብ አለ። በሌላ በኩል ደግሞ በሂደት በህገ መንግስት የተሰጠ መብት ተግባር ላይ አልዋለም ብሎ የተቀየመ ህብረተሰብ አለ። ስለዚህ እንግዲህ መጀመሪያ አካባቢ ይሄ ግጭት የተነሳው ዛሬ አይደለም። ገና ኦነግ ራሱ የሽግግር መንግስቱ አካል እያለ እንደዚህ አይነት በጎ ያልሆኑ ምልክቶች ታይተዋል በየአካባቢው ሰዎች በግብ ሲገደሉ ታይተዋል። ያን ቆም ብሎ ማሰብ ባለመቻሉ ይሄ ነገር በዚህ ከቀጠለ ነገ ከነገ ወዲያ የህዝቡን አንድነት፣ የሀገሪቱን አንድነት ችግር ውስጥ ይከተዋል ተብሎ ባለመታሰቡና ተጨባጭ የሆነ የሪፎርም እርምጃ ባለመወሰዱ ነው በአንድ በኩል ይሄ ችግር እየተባባሰ መጥቶ ከዛሬ የደረሰው እንግዲህ። በሌላ በኩል በሂደት እነዚህ ችግሮች መኖራቸው እንደተጠበቀ ሆኖ ከፍተኛ የሆነ የአድሎ የፍትህ ማጣት፣ በተለይም ደግሞ ከፍተኛ የሆነ የመልካም አስተዳደር እጦት፣ የዲሞክራሲ እጦት፣ የኢኮኖሚ ችግር እየተከሰተ ሲመጣ የተቃውሞ እንቅስቃሴው የበለጠ ከጊዜ ወደ ጊዜ እየተባባሰ የመጣበት ሁኔታ አለ እና መጀመሪያ ግጭቶቹን የምናያቸው በመንግስትና በተቃዋሚ ፓርቲዎች መካከል ነበረ። ውለው አድረው በመንግስትና በህዝብ መካከል ሆኖ አሁን ባለፉት ሁለት ዓመታት የምናያቸው ግጭቶች በህዝብና በመንግስት መካከል ነበር። አሁን ደግሞ በራሱ በመንግስት መዋቅር ውስጥ ደግሞ ሆነ እና ምንድን ነው ተገቢ መፍትሄ ችግሩ በወቅቱ ማግኘት ስላልቻለ ቅርጹን፣ ይዘቱን በሂደት እየቀየረ የመጣበት ሁኔታ ነው ያለው እና አሁን ላይ ባለንበት ተጨባጭ ሁኔታ መንግስት ወይም ደግሞ በስልጣን ላይ ያለው ሀይል ችግሮችን ለመፍታት አቅም ያጣበት በጣም ደካማ የሆነ ሊደርሺፕ ያለበት ሁኔታ ነው የተፈጠረው እና ነገሮች ከመፈታት ይልቅ ከቁጥጥር ውጭ ወደ መሆን አቅጣጫ እየሄዱ ያለበት ሁኔታ ነው የምናየው። ስለዚህ አንዱን አለስማማው ነገር ግጭቶቹን ሆን ብሎ መንግስት እየፈጠራቸው ነው ብዬ አላምንም። እንደውም መንግስት የሚፈጠሩትን ግጭቶች ለመቆጣጠር አቅም አንሶታል፣ ተቸግሯል፣ ውጥረት ውስጥ ገብቷል። ትልቁ ችግር ያለው ትክክለኛውን መፍትሄ አውቆ እነዚህ ግጭቶች በዘላቂነት የሚቆሙበትን ሁኔታ ማመቻቸት አለመቻሉ ነው። ስለዚህ ከፍተኛ የሆነ የሊደርሽፕ ወይም ደግሞ የአመራር ክፍተትና መደናገር እናያለን። በአንድ በኩል ስርዓቱ እየተዳከመ መምጣቱ፣ በሌላ በኩል ደግሞ የህዝቡን ትግል ሊያስተባብሩ የሚችሉ ተቃዋሚ ፓርቲዎች በጠነከረ ሁኔታ አለመኖራቸው ችግሩ አቅጣጫ እየሳተ የሀገር ህልውናን አደጋ የምትልበት ሁኔታ እንዲከሰት እያደረገ ይመስለኛል። እኔ አጠቃላይ እይታዬ እንደዚህ ነው። እንግዲህ አብሮ ከዚህ ጋር መታየት ያለበት አቶ ሙላቱ፣ እንግዲህ በአብዛኛው መንግስት እንደሚቆሰቁሰው ነው ያነሱት። አብራችሁ እንድታዩት ለማለት ነው እንግዲህ ይህን የማነሳ ያለሁት ዘ ጋርዲያን ጋዜጣ ዘጋቢ ባለፈው ማክሰኞ ባስተላልፈው መሰረት እንዳውም አሁን ያለው የኦሮሚያ አስተዳደር የሌሎች ተወላጆችን በገፍ እያሰረ ነው ነው የሚል ያለው እንግዲህ የኦሮሚያ አስተዳደር ራሱ ከሌላ እየመጡ ናቸው ይህን ችግር የሚፈጥሩብን የሚለውን አጠናክሯል፣ ነው የሚለው እና ከዚህ ጋር አብራችሁ እንድታዩት የምፈልገው እውነት መንግስት ከሆነ የሚቆሰቁሰው የኦሮሚያ ህዝብም ይሄን ሆነ ከሆነ ለምን የዛ ተሳታፊ ይሆናል? እንደምንሰማው እውነት ከሆነ የሎጂክ ተወላጆችን በሰላም የሚኖሩትን ተማሪዎች ከዩኒቨርስቲዎች ማባረር ምን አመጣው? የመንግስት ከሆነ ተግባሩ መንግስት ከሆነ የሚቆሰቁሰው መንግስት ሊያጣላን ስለፈለገ እዚህ ተግባር ውስጥ አንገባም ለምን አይሉም? እና አብራችሁ ይሄን እንድትመልሱት እንግዲህ አሁን ወደ ዶክተር መሐሪ ረዳይ አመሰግናለሁ። እንግዲህ ይሄ ብሔር ተኮር ግጭት ያለፉትን ነገሮች እየረሳናቸው ነው እንጂ አሁን የጀመረ አይደለም። ተወልደት እንዳሉት ቀደም ብሎ የተጀመረ ነገር ነው። ግን ብዙ ሰው ተስፋ የነበረው ይሄ ጉዳይ ከአሁን አሁን ይረግባል፣ ሰው ወደ ስሜት መሄዱ ቀርቶ ወደ ረጋ አስተሳሰብ ይመጣል፣ ሁኔታዎች እየተሻሻሉ ይሄዳሉ የሚል ተስፋ ነው የነበረው በብዙ ሰው። አለመታደል ሆኖ አሁን ያለንበት ደረጃ ላይ ደርሰናል። እና ታሪኩን ቅድም የተገለጠ ስለሆነ ብዙም መዘርዘር ያለብኝ አይመስለኝም። ግን አሁን ያለው ሁኔታ ይሄ የተባለው ጉዳይ በኦሮሚያ ክልል አለ እየተባለ ያለው ነገር ይመስለኛል። መንግስት ስንል ሁለት መንግስት ነው ያለው፣ ፌዴራል መንግስት እና ክልል መንግስታት። የፌዴራል መንግስት አቶ ልደቱ እንዳሉት ግጭቱን እየቆሰቆሰ ነው የሚል ግምገማ እኔም የለኝም። የክልሉ መንግስት ግን አንዳንድ የኮሚኒኬሽን ኃላፊዎቻቸውም ሲገልጹ አንዳንድ መግለጫቸውም ስሰማ አሁን እየተካሄዱ ያሉት አመፆች ኦሮሚያ ውስጥ የኦሮሚያን ጥቅም በማይፈልጉ ኃይሎች የሚገፉ ናቸው። የኦሮሞ ህዝብ አሁን ካለው አመራር ጋር እጅና ጓንት ነው። አሁን ግን የኦነግ ባንዲራም ይዘው የሚወጡት መኪናም የሚያቃጥሉት ቦምብ የሚጥሉት የሌላ ብሔር ሰዎች ናቸው የሚል አገላለጽ ጎልቶ ይወጣል። እና እኔ ይሄ ነገር የችግሩን አቅጣጫ ውጫዊ ለማድረግ የሚደረግ ጥረት ነው የሚመስለኝ። እዛ ያሉት መጤዎች በአሁኑ አገላለጽ በእኛ በኩል ኢትዮጵያዊ ዜጎች ናቸው። እዛ የመኖር መብትም አላቸው፣ የመስራትም ማንኛውም የኦሮሚያ ክልል ተወላጆች ያላቸውን ያህል መብት አላቸው ነው የምንለው። ግን መጤና ባላገር መጤና ተወላጅ የሚል ክፍፍል አለመታደል ሆኖ ተፈጥሯል። እነዚህ መጤዎች የጥቃት ኢላማ እንዳይሆኑ ሰልፍ በወጣ ቁጥር፣ ሰው በተሰበሰበ ቁጥር የጥቃት ኢላማ እንዳይሆኑ ቤታቸው ዘግተው እየተጉለጨለጩ ቁጭ የሚሉ ሰዎች ናቸው እንጂ የኦነግ ባንዲራ ይዘው ይወጣሉ ከልፉ መካከል ገብተው ቦምብ ይወረውራሉ የሚለው ነገር ውጫዊ ጠላት ፍለጋ ነው። ውስጥ ያለው ቅድም አቶ ሙላቱ እንደተናገሩት የኦሮሞ ሕዝብ የሚጠይቀው የመልካም አስተዳደር የፍትህ ጥያቄ መመለስ ሲያቅታቸው በስሜት ህብረተሰቡን ለመኮርኮር እነዚህ እኮ ቢሄዱልህ የእነሱን መሬት ታርፍ ነበር እነዚህ እኮ ቢሄዱልህ የእነሱ ቡና ቤት የእነሱ ሱቅ ትጠቀምበት ነበር አይነት ስሜታው ቅስቀሳ እየተቀሰቀሰ የሚፈጠር ነው። ግን እነዚህ ሰዎች ከጭንቀትና ከፍርሃት ወጥተው መንገድ እየተቆፈረ ትላልቅ ድንጋይ እኮ ነው የሚቀመጠው። ስንት ሰው ሆኖ ነው? የውጭ ሰው ሆኖ ይሄን ሁሉ ስራ የሚሰራው በሺ የሚቆጠር ህዝብ ነው የሚሰለፈው በአስር ሺ የሚሆን ምን ያህል ናቸው እነዚህ ነቅ የሚባሉት ሰዎች ይህን ለማደራጀትና ይህን ለማድረግ የሚችሉት ይሄ ጨርሶ ተአማኒነት ሊሰጠው ማይችል የተረጋጋ አእምሮ ያለው ሰውም ሊቀበለው የማይችል ነገር ነው። በእርግጥ ፌዴራል መንግስቱ ጣልቃ መግባት ነበረበት። አንድ ክልል ሊቆጣጠረው የማይችል የጸጥታ መደፍረት ሲያጋጥም ጥሪ ያደርጋል ነው የሚለው ህገ መንግስቱ። ይሄ ግን የክልል ሽሞኞች የክልል ታጣቂዎች ነው እርምጃ እየወሰዱ ያሉ። ሶማሌ ክልልም ተደረገ የተባለው ይኸው ነው። በኦሮሚያ ክልልም እየተደረገ ያለው ይሄው ነው ባለፈው በአማራ ክልልም በቅማንትና በአማራ በትግራይና በአማራ በተደረገውም ነገር የተገለጹት ነገሮች የአስተዳደሩ አካል የሆኑ የጸጥታ ኃላፊዎች የጸጥታ ታጣቂዎች ቢሆን ቢሆን በቀጥታ እጃቸው ያስገባሉ መጤውን ያዋክባሉ ካልሆነም መጤው ሸሽቶ ሲጠጋ ባካቸው አትጠጉብን አቅም የለንም እያለ ለበላተኛ ነው ጥሎ የሚሰጣቸው። ይሄ በሆነበት ሁኔታ የፌዴራል መንግስቱ ክልሉ እንዲጠራው መጠበቅም የለበትም። ምክንያቱም ይሄ የክልል አቅም ማነስ አይደለም፣ ፍላጎት ማጣት ነው። እነዚህን ሰዎች የመከላከል ስለዚህ የፌዴራሉ መንግስት ይህም እርምጃ መውሰድ ነበረበት። እንደተባለው የተሽመደመደ ይመስለኛል የፌዴራል መንግስቱ እዚህ ላይ ደርሰናል። ቀጣይ ሁኔታ ምን እንዲሆን እንግዲህ በጋራ የምናየው ይሆናል ብዬ አስባለሁ። እሺ ወደ አቶ ሙላቱ ገመቹ ልመለስ እና አሁን እንግዲህ በበቂ የተነጋገርንበት መሰለኝ ስላሉት ችግሮች ካለን የጊዜ እጥረት ምክንያት ወደ መፍትሄ ብናመራ ይሻል ይመስለኛል። አቶ ሙላቱ በአጭሩ ዶክተር ማሪ መልሰውታል። መንግስት እጅ ያለበት ስንል የአካባቢ ካድሬ የመንግስት አካል ነው በየቦታው ያለውም መንግስት የሚሰራቸው ከዛም ከዚህም ይሁን የሚፈጸመው በእሱ ነው። ክቡር ጠቅላይ ሚኒስትሩ ባለፈው ጊዜ ኢትዮጵያ ሶማሌና በኦሮሚያ መካከል የተደረገው ግጭት ይሉ ያካሄዱት ታጣቂዎች መሆናቸው መንግስት የሚያውቃቸው መሆኑንም አረጋግጠዋል። በእኛ ደረጃ መንግስት እጁ የለበትም የሚለውን ነገር ብንተወጥሩ ነው። ዶክተር ማሪ በሚገባ ከየአካባቢው አካባቢው ከየክልሉ ካድሬዎች በሚፈጽሙት ነገር ሰዎችን በማጋጨት እነዚህን ሁሉ ቀውስ እንደሚፈጥሩ፣ እነዚህ ማን ነው የሚቆጣጠረው? የፌዴራል መንግስቱ ኃይል አለው ሁሉንም ነገር ሊያደርግ ይችላል። የክልሉ ሴማን አካል ነው። በየቦታው የዛው ፓርቲ አካል ናቸው። አሁን ፓርቲውና መንግስትን ማገሪቷን የሚያስተዳድረው የዚህ አካል ነው። ስለዚህ በአጠቃላይ መንግስት እጁ አለበት የምንለው ለዚህ ጉዳይ ነው። ባለፈው ጊዜ በሰሜን ሸዋ የታዩ ሰዎች፣ በኢሉባቦር መቱ የታዩ ሰዎች፣ በሶማሊያ አካባቢ ሲደረግ የነበረው ለዚህ ሁሉ ማስረጃ ነው። አሁን በሀገሪቷ ውስጥ የሚያስተዳድረው ሰላማዊ የሆነ መንግስት ሳይሆን ወታደር በየቦታው ሁሉም ተሰራጅቷል። ሰው በገፍ ነው የሚገደለው። ለተገደለው ሰው ማንም ተጠያቂ አይሆንም፣ ሕግ ፊት አይቀርብም። ኪዮስ ነው ያለው እና አንድ ህዝብ ከአንድ ቦታ ማባረር ማለት ምን ማለት ነው? የግለሰቦችን መብት ማስከበር የማይችል መንግስት አቅም አጣ ለማለት አቅም አያጣም፣ ሆን ተብሎ የሚደረግ ነገር ካልሆነ በስተቀር። ወደ መፍትሄ ወደ ምን ማድረግ ይሻላል ታዲያ? አሁን ለዚህ መፍትሄ የሚሆነው ኢህአዴግ አንድ ብቻ ነው ነው፣ እድል አለው በአሁኑ ጊዜ ካወቀበት እድል አለው። ይህን እድል ምን ማድረግ ነው? ጠቅላላ በዚህ አገር ላይ ከአሁን በፊትም ስንናገር የነበረው ነው፣ እርቅ መውረድ አለበት። በአጠቃላይ እርቅ ወርዶ ስምምነት ተደርጎ ሁሉም ተቃዋሚ ቡድኖች ባሉበት በአንድነት ስለዚህ ሀገር መወያየት አለብን። ወደዚህ ነው። ምን እየተደረገ ነው? ስርዓት ሁሉ ጠፍተዋል። ስለዚህ ሀገራችንን በአንድነት እንዴት አድርገን እናካሄድ ነው። ይህን ካካሄድ አንድነት ካመጣ ለወደፊቱ ልንሄድ እንችላለን። ሊማቱንም ልንቀጥል እንችላለን። እድገቱም ይቀጥላል። አንድ ላይ ተሰብስቦ ስለዚህች ሀገር መጻኢ ወደፊት የሚቀጥልበትን ሁናቴ መነጋገርና መወሰን ያስፈልጋል የሚል ምድምታ ነው ያለን። እሺ አቶ ልደቱ እንግዲህ መፍትሄውን ለመጠቆም መጀመሪያ የችግሩን ምንጭ ጥሩት አድርጎ ማወቅ የሚጠይቅ ይመስለኛል። እኔ አሁን እየተባሉ ያሉት ነገሮች ችግሩን በግማሽ የሚያዩ ነው የሚመስለኝ። አሁን ከሁለቱም ወንድሞች የቀረቡት ነገሮች እርግጥ ነው በእኔ በኩል በየአካባቢው የሚገኙ የመንግስት መስተዳደር አካላት፣ ካድሬዎች፣ የታጠቁ ሀይሎች የችግሩ አካል ሆነዋል። ችግሩን በማባባስ ረገድ የራሳቸው ሚና አናቸው ግን ማዕከላዊ መንግስቱም ይሁን የኦሮሚያ መንግስት እንደ መንግስት ማለት ነው፣ ግጭቶቹን ሆን ብሎ እየፈጠረ ነው ብዬ አላምንም። ምክንያቱም የግጭቶች መፈጠርና መቆም አለመቻል የህልውና ስጋት ውስጥ ከተውት ግራ የተጋባበት ሁኔታ ነው ያለው እና ይህን ጥርት አድርጎ መለየት አስፈላጊ ይመስለኛል። ነገር ግን እኔ የሚታየኝ ዋናው የዚህ ችግር ዋና አስኳሉ መሰረቱ መዋቅራዊ ነው፣ ሲስተሚክ ነው። ምን ማለት ነው? በአንድ በኩል የህግ ችግር ነው። ከህገ መንግስቱ ጀምሮ ያሉ የህግ ክፍተቶች ችግር ነው። በሌላ በኩል ደግሞ የአፈጣጠል ችግር ነው። እነዚህ ሁለት ነገሮች ናቸው ችግሩን ሊፈቱት ይችላሉ ብዬ እማም ነው። ስለዚህ ይሄ አሁን እየተባባሰ በጊዜ ሂደት መልኩን ቅርጹን፣ ይዘቱን እየቀየረ የመጣው ግጭት በአስቸኳይ መፍትሄ ካልተፈለገለት የሀገር ህልውና አደጋ እየሆነ እንደሚመጣ ማሰብ ያስፈልጋል። ከቁጥጥር ውጭ ሊወጣ እንደሚችል ማወቅ ያስፈልጋል። ስለዚህ እኔ መፍትሄ ነው ብዬ የማስበው በአንድ በኩል የኢትዮጵያ ከህገ መንግስቱ ጀምሮ በህግና በፖሊሲ ደረጃ ያሉት ክፍተቶች፣ በተለይም ለህዝቡ አንድነት ለሀገሪቱ አንድነት የማይጠቅሙ የህግ ድንጋጌዎች ውይይት ተደርጎባቸው ይሻሻሉ ይገባል። በአንድ በኩል በሌላ በኩል ደግሞ እሱን መሰረት አድርገው የተፈጠሩ አደረጃጀቶች፣ በፓርቲ ደረጃ ያሉ አደረጃጀቶች፣ በፌዴራሊዝም በአከላለል ደረጃ ያሉ አደረጃጀቶች እንዲሁ ውይይት ተደርጎባቸው ሊቀየሩ ሊታደሱ ይገባል። አሁን ያለው ብሄር ተኮል አደረጃጀት ብሄር ተኮር አደረጃጀት እንደ ፓርቲ፣ ብሄር ተኮር አደረጃጀት እንደ ፌዴራል ስርዓት ጠቅሞናል ወይ የሚለው ነገር በግልጽ ለህዝብ ውይይት ቀርቦ ውይይት ተደርጎበት ማሻሻያ ሊደረግበት ይገባል። ችግሩ ሲስተሚክ ነው እና ካሉን ህጎች፣ ፖሊሲዎች የሚመነጭ ነው፣ ካለን አስተሳሰብ የሚመነጭ ነው። ስለዚህ መፍትሄውንም ስንፈልግ ከዚህ ጋር አብረን መቃኘት አለብን ብዬ አምናለሁኝ። ስለዚህ መጀመሪያ ደረጃ ሕገ መንግስቱ ውስጥ ይቺ አገር የቡድን አገር መሆኗ ቀርቶ የዜጎች አገር እንድትሆን መደረግ አለባት። ሁለተኛ በፓርቲ ደረጃ ያለና አደረጃጀት ብሄር ተኮር መሆኑ ያመጣው ጣጣ እየታየ ነው አሁን ገና አገሪቱ በአንድ ፓርቲ እየተዳደረች ባለችበት ሁኔታ እንዲህ አይነት ግጭት መፈጠሩ የሚያሳየ ምንድን ነው? ነገ ከነገ ወዲያ በምርጫ ስርዓት ሌሎች ፓርቲዎች የስልጣን ተጋሪ ሲሆኑ የአገር ምድሉና የሚያፈርስ ሁኔታ ነው የሚፈጠሩ። ሶስተኛ የአገሪቱ አጠቃላይ ሚዲያ የፕሮፓጋንዳ ቅኝት መታየት አለበት። ልዩነት ነው ሲሰበክ የኖረው። ስትጨቆን ነበር፣ ጨቋኞች ነበሩ፣ ዛሬም አሉ፣ እንደገና ወደ ስልጣን ሊመጡ ነው ብሎ ጠላት መፍጠር። ይሄ ካልተቀየረ አሁንም የህዝቡ አንድነት ይመጣል ብሎ ማሰብ ሰዎች አስቸግራል። በብሔር ተቧድነን መፍትሄ እናመጣለን የሚል እምነት የለኝም። ቅድም ወንድሜ እንዳሉት ብሔራዊ መግባባት ሊፈጥር የሚችል ከፍተኛ የሆነ ጠንካራ የሆነ ሀቀኛ የሆነ የተሀድሶ እርምጃ ውስጥ መገባት አለበት። ተሀድሶ እንደ ኢህአዴግ አይደለም እያልኩ ያለሁት እንደ አገር የአገር መፍትሄ መምጣት አለበት። ምክንያቱም ህልውናችን ችግር ውስጥ ነው ብዬ ነው ማለት ነው። እና ሲስተሚክ መሆኑን መገንዘብ አለብን። አሁን ወደ ዶክተር መሐረድ አይልሄድ እንግዲህ። አመሰግናለሁ እኔ ቅድም የመንግስት ሀላፊነት ስንል መንግስት ሁለት አይነት ሀላፊነት አለው በአንድ በኩል መፈጸም ያለበትን አለመፈጸም ነው በሌላ በኩል ደግሞ የበታች መዋቅሮቹ ሲያጠፉ ደግሞ እነሱን አለመከታተል ነው እና በዚህ በኩል ምናልባት በማክሮ ከፍ ባለው ደረጃ በኦሮሚያ ክልላዊ መንግስት ደረጃ በፌዴራል መንግስት ደረጃ ቀጥታ ግጭቱን ይፈልጉታል ባይባልም ግጭት እያንቀሳቀሱ ያሉ የነሱ የበታች መዋቅር መሆናቸው እያወቁ በእነሱ ላይ ቆንጠጥ የማያደርግ እና የማያዳግም እርምጃ የማይወስዱ ከሆነ ፈቅደውታል ብሎ ከመገመት የሚከለክል ነገር የለም። ሌላው አሁን እንደ መፍትሄ የተገለጸው ይሄ የፌዴራል አደረጃጀቱ ነው፣ ችግሩ ብሄር ተኮር መሆኑ ነው። ችግሩ የተባለው ከ አቶ ልደቱ ህገ መንግስቱም ችግር አለው አፈጻጸሙም ችግር አለው ያሉት ነገር በተወሰነ ደረጃ እቀበላለሁ። አፈጻጸሙ ችግር እንዳለ ህገ መንግስቱ ግን ሊያሰራ የሚችል ነገር ነው የሚመስለኝ። ህገ መንግስቱ ከመረቀቁ በፊት የነበሩ ችግሮች ማንነታችን ተረሳ፣ ቋንቋችን፣ ባህላችን ተረገጠ፣ ወደ ጥግ ተገፋ። ስለዚህ ይሄ መስተካከል አለበት የሚል ጥያቄ ነው የነበረው። ይህን ጥያቄ ለማስተናገድ ነው በዚህ አይነት አደረጃጀት የተቀመጠው። ስለዚህ እኔ ችግሩ አደረጃጀቱ ላይ ነው ብዬ አላምንም። ችግሩ ያለው አፈጻጸም ላይ ያሉ ነገሮች ናቸው። ከአገልግሎት ጋር የምንጋራው ልዩነታችን በጣም ተራግበዋል። አንተ እንዲህ ነህ፣ ታሪክ እንዲህ ነው ተብሎ የጋራ ታሪክ የሌለን ይመስል፣ የጋራ ባህል የሌለን ይመስል በልዩነታችን ላይ ተተኮረ። እያንዳንዱ የተከለለ ቦታ ደግሞ በዋናው ነዋሪ ስም እየተጠራ እዛ በታሪክ አጋጣሚ የሰፈረ ሰው እንደ ሁለተኛ ዜጋ የመቁጠር ነገር መጣ። ሲፈልጉም ያኖሩት ሳይፈልጉ ጠራርገው የሚያወጡት ማንም ደግሞ ጥያቄ የሌላቸው ወገኖች እየተፈጠሩ መጡ። ስለዚህ ኦሮሞው ከሶማሌ ክልል ተጠራርጎ ይወጣል። ሶማሌው ከኦሮሚያ ተጠራርጎ ይወጣል። ትግሬው አማራው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው ደግሞ ከአማራ ተጠራርጎ ይወጣል። እንደዚህ አይነት ነገር ነው ያለው። ይሄ ህገ መንግስቱን በአግባቡ አለመተርጎም ነው። እነዚህ ሰዎች ዜጎች ናቸው። በሀገሪቱ ክልል የመዘዋወር ሀብት፣ የማፍራት የመንቀሳቀስ መብት አላቸው። ስለዚህ ሊጠበቁ ይገባል። መንግስት እንዲያውም ደካማውን ነው መጠበቅ ያለበት። ደካማው ማለት ቁጥሩ አናሳም ደካማ ነው። የአቅም ድክመትም አለ የኢኮኖሚ ድክመትም አለ በቁጥር ሳያንስም ደካማ ነው የበለጠ ጥበቃ እንዲያውም ሊደረግላቸው የሚገባ እነዚህ ሰዎች ናቸው ክልሎች የማይጠብቋቸው ከሆነ ደግሞ ፌዴራል መንግስቱ ሊጠብቃቸው ይገባል ስለዚህ ይህን አጽንኦት ሰጥቶ የኦሮሚያ ክልል ስለተባለ የኦሮሚያ ተወላጅ እንደፈለገ የሚያደርገው የትግራይ ክልል ስከተባለ የትግራይ ተወላጅ እንደፈለገ የሚያደርገው የአማራ ክልል ከተማ የአማራ አማራ ክልል እንደፈለገ የሚያደርገው ተደርጎ መወሰዱ ላይ ነው ችግሩ። ማንነቱን ያከበረ ሌላው ደግሞ ኢትዮጵያዊ ወንድሙ ኢትዮጵያዊ ዜጋው እንደሆነ መቀበል ነው። አሁን እኮ የኢትዮጵያዊ ዜግነት ዜግነትህ ኢትዮጵያ ውስጥ የማትፈጽምበት ደረጃ ላይ ነው የደረስ ነው። ዜግነት የክልል ሆኗል። በክልልህ ነው ፈልገህ ያንተ ክልል የምትናገርበት ቋንቋ ወይ እትቶ የተቀበረበት ቤት አፈልገህ ነው የዜግነት መብት ካለህም ኤክሰርሳይዝ የምታደርገው ለነገሩ የዜግነት መብት ኤክሰርሳይዝ ታደርጋለህ። እዛ ጥያቄ ሆነው ግን የበለጠው ባዳም አትባልበት ቦታ ግን እዛ ነው እየሆነ ያለው። ይሄ የፌዴራል መንግስቱ ኃላፊነት ነው። ማሰብሰም ይገባል። ሁለተኛ ህዝቦች ደግሞ ጠላቶቻቸው በአግባቡ መለየት መቻል ይኖርባቸዋል። በስሜት እየተነሳሱ ጠላት ያልሆነውን ጠላት አድርገው መመደብ የትም አያደርስም። ደም መፋሰስ ነው። እስካሁን ብዙ ደም ፈሷል። እስካሁን ብዙ ሰው ተፈናቅሏል። እስካሁን ብዙ ንብረት ጠፍቷል። ትክክለኛ ጠላታቸው የማያውቁ ከሆነ ትክክለኛ ጠላቶቻቸው በመልካም አስተዳደር የሚበድሏቸው፣ በሙስና የተጨማለቁት፣ ቅርብ ያሉ ገዢዎቻቸው ናቸው እንጂ ስለዚህ እሱ በችግር የተቆራመዱ መጤዎች እኛ ጠላታቸው ላይ ማኮራሱን ቃል ለመጠቀም ነው። ህዝብ ሲሰናቀል፣ ህዝብ ሲጎዳ ደግሞ የብሔሩ ሰው አይደለም ማውገዝ ያለበት አብረን ማውገዝ መቻል ይኖርብናል። ኦሮሞ ከሶማሌ ክልል ሲፈናቀል ሁሉም ህዝብ መጮህ ይገባዋል። የኦሮሞ ተወላጅ ብቻ ሳይሆን አማራው በደሌ ላይ ሲጨፈጨፍ ሁሉም ህዝብ ሊያሳስበው፣ ሊጮህበት ይገባል። ትግራይ እንደዚሁ ከጎንደር ከመተማ ሲፈናቀል እንዲሁ ሁሉም መጮህ አለበት። አሁን ግን ይሄ የብሄር ተኮር ቅኝት እየመራን ነው ወደዛ። እኔ የምለው ብሄር ሲጎዳ ነው መጮህ እየመጣ ያለው። ይሄ አደገኛ ነው። ነገ አንድ ላይ ሆነ እንጂ ከነገ ወዲያ እዛ ላይ የማይደርስበት ምንም ምክንያት የለም። ሶስተኛ እንግዲህ ወደ መንግስት፣ መንግስት ህዝብን ማዳመጥ ይኖርበታል። ችግሮች ለይቶ በፍጥነት በአስቸኳይ ነገሮችን ማስተካከል መቻል ይኖርበታል በሰላም ከሚታገሉ የፖለቲካ ኃይሎች ጋር መነጋገር ይኖርበታል። እነዚህ አይነት እርምጃዎች ካልተወሰዱ አሁን እየሄድንበት ባለነው ቅኝት፣ ሁለቱም ተወያዮቻችን እንደገለጹት ወደማንወጣው አዙሪት የአገሪቱንም አንድነት አደጋ ላይ ወደሚጥል ሁኔታ እያመራን እንደሆነ ነው እየታየኝ ያለው። አመሰግናለሁ። እሺ እንግዲህ አዳመች አንድ ደቂቃ ማግኘት ይቻላል? አንድ ሀሳብ ሊጨምር ሁለታችሁም አንዳንድ ደቂቃ፣ ምክንያቱም ሊዘጉች አሁን አቶ ምላኩ ነው ታሁን አይደል? ይቺን ለመጨመር ነው ፌደራላዊ የሆነበት ምክንያት ታሪካዊ አመጣት ስላለው ወደ ኋላ ተመልሶ ያንን ማየቱ ጥሩ ይመስለኛል። በሁለተኛ ነገር ህገ መንግስታችን ሰላሳ ሁለት አንቀጽ አንድ የሚለው ማንም ኢትዮጵያዊ በኢትዮጵያ ክልል ውስጥ የመዘዋወር የመኖር ሀብቴ ማፍራት ይህንን መብት ይሰጣል። እንኳን ኢትዮጵያዊ ሌላም ከሌላ ሀገር መጥቶ ኢትዮጵያ ውስጥ የሚኖር ይህንን መብት አለው። ስለዚህ ይህንን ችግር አመጣ ፌዴራሊዝም ነው ያመጣው የሚባለው ይሄ አይደለም። በትክክል ህገ መንግስቱን መተርጎም ያለመቻል ህገ መንግስቱን ጠብቆ በስርአት የማስተዳደር ጉዳይ ነው። አሁን ፍጹም ለዚህ ሁሉ ማህበራዊ ቀውስ ያበቃልና ይህችን ለመጨመር ነው። አመሰግናለሁ። እሺ፣ አቶ ልደቱ አንድ ደቂቃ እንግዲህ እሺ። በመጀመሪያ ፌዴራሊዝም ላይ ያመጣው አላልኩም እ ፌዴራሊዝም እደግፋለሁ። ግን ዋናው ጥሩ ነገር ምንድን ነው፣ ሁለቱም ወንድሞች ያነሱት አሁን መፍትሄ ያፈጻጸሙን ችግር መፍታት ነው የሚል ነው። እኔ አላምንም። በዚህ ስርአቱም የሚለው ይሄን ነው። ሀያ አምስት አመት ያለን የህግ ችግር የፖሊሲ ችግር የለም፣ የአቅጣጫ ችግር የለም፣ ያፈጻጸም ነው ሆኖ ያለው። ይሄን በማለት መፍትሄ ይመጣል የሚል እምነት የለኝም እኔ እስከሚገባኝ ድረስ የሀገሪቱን ፖለቲካ ብሄር ተኮር ያደረገው ህገ መንግስቱ ፌዴራል አደረጃጀቱ ነው። የብሄርን መሰረት ያደረገው ሁለተኛ አይደለም እኮ ብሄሮች ብሄር ተኮር መሆንና ማዕከላዊ መንግስቱን ያቋቋማችሁት በውክልና እናንተ ናችሁ። ስትፈልጉ ልታፈርሱት ትችላላችሁ። ስትፈልጉ ስትፈልጉ ከሀገሪቱ ተገንጥላችሁ መለየት ትችላላችሁ ብሎ እኮ መብት ሰጥቷችኋል ህገ መንግስቱ ማን ነው የሀገሪቱን የሀገሪቱን ፖለቲካ ብሄር ተኮር ያደረገው ህገ መንግስቱ እኮ ነው የብሄርን መሰረት ያደረገው የፌዴራል አደረጃጀት እጃጀት እኮ ነው ይሄን ያደረገው መንግስት ከሚያቀርበው የተለየ ሆኖ አላየሁትና ሪል ይሄ መፍትሄ ያመጣል ብዬ አላስብም እሺ አቶ ልደቱ ለወደፊትም መቀጠል አለብን በዚህ ያልቅ አይደለም እና አሁን በጊዜ እጥረት ምክንያት ልንዘጋው ነው አቶ ምላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኢ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እናመሰግናለን። እሺ፣ አመሰግናለሁ።